ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ነበሩ ሚግባኘት ከደንበኞቻችን ጋር የበለጠ ፍርድ ቤት እናስገባለን። ከሙስሊም ታሳሪዎች ጠበቆች አንደኛው አቶ ሙስጠፋ ሽፋ ሱሌማን ናቸው። ለዝርዝሩ በዕለቱ አብይ ርዕስ ይመለሳሉ። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ ታህሳስ 25 ቀን 2009 ዓ ም ተረኛ አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት። ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል የኑክሌር ጦር መሳሪያ የመስራት አቅም የላትም ሲሉ የዩናይትድ ስቴትሱ ተመራጭ የፕሬዚዳንት ዶናልድ ትራምፕ ተናገሩ። የሚሆን ነገር አይደለም ነው ያሉት ትራምፕ ትናንት ሰኞ በትዊተር ባሰፈሩት ቃል። ይህ የዶናልድ ትራምፕ አስተያየት የተሰማው የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው አህጉር አቋራጭ ተወንጫፊ ሚሳይል ሙከራ እንደምታደርግ በገለጹ ማግስት ነው። ሰሜን ኮሪያ በተደጋጋሚ ጊዜ የአጭር ርቀት ሚሳይል ሙከራ ማድረጓ የሚታወቅ ቢሆንም አንዴም ግን ስኬት ያለው ሙከራ አላስመዘገበችም። ጠበብት እንደሚናገሩት ከሆነም ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል ኑክሌር ለመገንባት ዓመታት ያስፈልጓታል። ሰሜን ኮሪያ ለዚህ የዶናልድ ትራምፕ አስተያየት እስካሁን መልስ አልሰጠችም። በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረ እና እርሳቸውም እየተመረመሩ መሆናቸው ተሰማ። የጉዳዩን ክብደት የገለጠው ፖሊስ ምርመራው በከፍተኛ ጥንቃቄ እየተካሄደ እንደሆነ ነው ያስታወቀው። እናም ኔታንያሁ የሚሰጡት ማናቸውም ቃል በፍርድ ሂደቱ ላይ የሚኖረው አንድምታ በውል ተገልጦላቸዋል። የእስራኤሉን ወግ አጥባቂ ሊኩድ ፓርቲ ለረጅም ጊዜ የመሩት ኔታንያሁ ክሱንም ሆነ ውንጀላውን መሰረተ ቢስ ብለውታል። የክሱ ዝርዝር ግን ግልጽ እንዳልሆነ ነው አንዳንዶች የሚናገሩት። ዋናዎቹ የሶሪያ ተቃዋሚ ቡድኖች በሰጡት መግለጫ ሩሲያ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይከፈሉ አስታወቁ። ምክንያታቸውንም ጥቂት ቀናት ብቻ የሆነውን የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ እንደሆነ ተናግረዋል። ሶሪያ ዋና ከተማ አቅራቢያ በሚገኘውና የሽምቅ ተዋጊዎች ይዞታ በሆነው ዋዲ ባራዳ ላይ በመንግስቱ የተመራ ጥቃት እንደተካሄደ የሚገልጡት አማጽያኑ ከደማስቆ ወጣ ብሎ በሚገኙት ሃማ እና ኢድሊብ አካባቢዎች ሌላ የአየር ጥቃት ተካሄዶብናል ሲሉም ያማርራሉ። ይህን መሰሉ የተኩስ አቁም ጥሰት እየተፈጸመ ምንም አይነት ውይይት ማካሄድ አይቻልም ሲሉ አስር የሚሆኑ የተቃዋሚ ቡድኖች መግለጫ አውጥተዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቱርክ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለትም፣ ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለውን ተጠርጣሪ ሰው ቪዲዮ ይፋ ማድረጋቸው ተነገረ። ከሞባይል ስልክ ላይ የተነሳ የሚመስለው ይኸው ቪዲዮ ተጠርጣሪው ታጣቂ በኢስታንቡሉ ታክሲም አደባባይ ሲዘዋወር ያሳያል። እናም ግለሰቡ በተደጋጋሚ ወደ ካሜራው እየተመለከተ ነገር ግን ምንም ንግግር እንደማያሰማም ተገልጧል። የቪዲዮ ምስሉ መቼና በምን ቀን እንደተወሰደም ግልጽ አይደለም። የቱርክ መገናኛ ብዙሃን ዛሬ እንደዘገቡት ባለሥልጣናት ሁለት የውጭ አገር ዜጎችን በተጠርጣሪነት በቁጥጥር ስር አውለዋል። ምክትል ጠቅላይ ሚኒስትር ኑማን ኩርት ልሙስ በበኩላቸው ተጨማሪ ስምንት ሰዎች ትናንት ሰኞ መታሰራቸውን ለጋዜጠኞች ገልጸዋል። ቫልፓራይሶ በምትባል የቺሌ የወደብ ከተማ የተነሳ ሰደድ እሳት ወደ 100 ያህል ቤቶችን አቃጥሎ ቢያንስ 19 ሰዎችን አቆሰለ ወደ 400 የሚሆኑትን ደግሞ ከቤት ንብረታቸው አፈናቀለ። ባለሥልጣናት እንደገለጡት ላጉና ቬርዴ ከተባለው አካባቢ የተነሳው ሰደድ እሳት በፍጥነት ተዛምቶ በዙሪያው የነበሩና ከእንጨት የተገነቡ ቤቶችን አቃጥሏል። የእሳት አደጋና ሌሎች የአስቸኳይ ጊዜ ሠራተኞች ቃጠሎውን ለማጥፋት ውሃ በተሞሉ ሄሊኮፕተሮች ሆነው ከከፍታ ቦታ ላይ በመርጨት ከፍተኛ ጥረት ማድረጋቸው ተሰምቷል። ይሁንና በሰዓት የ30 ኪሎ ሜትር ፍጥነት የነበረው ነፋስ ቃጠሎውን ለማጥፋት የተያዘውን ጥረት በእጅጉ ማሰናከሉ ተገልጧል። ቫልፓሪሶ 285000 ህዝብ የሚኖርባት የቺሌ ሁለተኛዋ ትልቅ የወደብ ከተማ ነች። በመጨረሻም ባለፈው 2016 ዓመተ ምህረት ኢራቅ ውስጥ በተፈጸሙ የሽብርተኝነትና ሌሎች የአመፅ ድርጊቶች ቢያንስ 6878 ሰላማዊ ሰዎች ሞተው ሌሎች 12388 መቁሰላቸውን የተባበሩት መንግሥታት ድርጅት አስታወቀ። ይህ አሃዝ ባለፉት ግንቦት፣ ሐምሌ፣ ናሐሴና ታህሳስ በኢራቋ ምዕራባዊ የአንባር ክፍለ ሀገር የሞቱትን ሲቪሎች ስለማይጨምር የሟቾች ቁጥር አሁን ከተሰጠው ከፍ ሊል እንደሚችል ይገመታል። እናም ኢራቅ የሚገኘው የተባበሩት መንግሥታት ድርጅት ረዳት ሚሽን እንደገለጸው አሁን የተሰጠው የሟቾች ቁጥር የመጨረሻው አነስተኛ አሃዝ ነው። በኢራቅ የተባበሩት መንግሥታት ድርጅት ሚሽን ጨምሮ እንዳመለከተው ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ኢራቅ ውስጥ በጠቅላላው 7512 ሰላማዊ ሰዎች ተገድለዋል። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ይጠቃልላሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። ለምሽቱ ከሚኖሩን ዘገባዎች ያንዱን ለቅምሻ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሃድሶስ ሴ ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ። የኦነግ አቶ ሌንጮ ባቲ ተሃድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዕዮተ ዓለምን አስገድዶ የማስረጽ ተግባር ነው ይላሉ። ታድሶ ማለት እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት የአደግን ካለማወቅ ነው። ስለዚህ በዚህ በታድሶ የደግን ዲሞክራሲነት የደግን የእድገት ጎዳና የአደግን ማንነት እናስተምራለን ነው የሚሉት። የቋንቋ ባለሙያዎችን የመንግስትና ተቃዋሚ ፓርቲ መሪዎችን ድምፅ ያካተተ ልዩ ዘገባ አካተናል። አሁን የዕለቱ አብይ ርዕስ ነው የሚቀድመው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የፌዴራሉ አቃቤ ሕግ በአሸባሪነት ክስ በመሠረተባቸው በነከድር መሐመድ ላይ እስከ አምስት ዓመት ተኩል የሚደርስ የእስር ቅጣት ጣለባቸው። ፍርድ ቤቱ የጥፋተኝነት ውሳኔ ያስተላለፈባቸው ተከሳሾቹ አንከላከልም ካሉ በኋላ እንደነበር ከጠበቆቻቸው አንዱ ይናገራሉ። ጠበቃው ይግባኝ እንደሚሉም ገልጸዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ የፍርዱን ሂደት ተከታትሎ የላከው ዘገባ ዝርዝር አለው። ሐምሌ 13 ቀን 2007 ዓ.ም የፌዴራሉ አቃቢ ህግ አቶ ካሊድ መሐመድና አቶ ዳርሰማ ሶሪ የተሰኙ ጋዜጠኞችን ጨምሮ እነ አቶ ከድር መሐመድ በሚል መዝገብ በ19 ተጠርጣሪዎች ላይ ከአርበኞች ግንቦት ሰባትና ከሌሎች ጸረ ሰላም ኃይሎች በመገናኘትና እስላማዊ መንግስት ለመመስረት ከሚንቀሳቀሱ አካሎች ጋር አብራችኋል በሚል የጸረ ሽብር አዋጁንና የመደበኛ የወንጀል ሕጉን የተለያዩ ድንጋጌዎች ተላልፋችኋል ሲል ክስ መስርቶባቸዋል። በተለይ የጋዜጠኞቹን ዝርዝር ክስ በተመለከተ ተከሳሾቹን ከወከሉት ጠበቆች አንዱ አቶ ሙስተፋ ሺፋ ሱሌይማን ለቪኦኤ እንደሚከተሉ አብራርተዋል። ሃይማኖታዊ መንግስት ለመመስረት ከሚንቀሳቀሱት በተለይም በአሁኑ ሰዓት ያው በመንግስት ተለቀው ካሉት ከነ አቡበከር አህመድ ጋር በመገ እነሱ ጋር በመገናኘት እንዲሁም ደግሞ እነሱን ለማስፈታትና ሌሎች ደግሞ በአዲስ አበባ ውስጥ በአንዋር በበኒንና በአዋሊያ መስጊድ በነበሩ አመፆች ላይ ሁከት የሚበጸብ የሚያነሳሳ ድርጊቶችን እንዲሰራጭ አግዛቸዋል ተሳትፏቸዋል በዚህ ሂደት የሚል ነው ኢንጂኔራል ያቀረበባቸው ክስ ማለት ነው። ሳስ 12 ቀን 2009 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የጥፋተኝነት ውሳኔ ካስተላለፈ በኋላ ዛሬ በ18ቱ ተከሳሾች ላይ በእያንዳንዳቸው አምስት ዓመት ከስድስት ወር የእስራት ቅጣት ሲጥልባቸው ከጋዜጠኞቹ አንዱ በሆነው በዳርሰማ ሶሪ ላይ ደግሞ አራት ዓመት ከአምስት ወር የቅጣት ውሳኔ ይጥሎበታል። አቶ ሙስጠፋ ለቪኦኤ እንደገለጹት በደንበኞቻቸው ላይ የጥፋተኝነት ውሳኔ የተሰጠው በአቃቤ ሕግ የቀረበባቸውን ማስረጃ ሳይከላከሉ ነው። ደንበኞቻቸው ለመከላከል አንፈልግም ሲሉ ያቀረቡትን ምክንያትም እንዲህ ሲሉ ያብራራሉ። አቤቱታ አስገብተን ምላሽ ማይሰጠን ተቋም ከሆነ ወይም ደግሞ እየበደለንን ያለው አካል ማይከስስ ወይም ማይቀጣልን ከሆነ ተከላከልም አልተከላከልም ውጤት የለውም በሚል ነው አንከላከልም ያሉት። ፍርድ ቤቱም በዛሬ ሁለትም ይሁን ባለፈው ታህሳስ አስራ ሁለትም የጥፋተኝነትን ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም። ግን አናቀርብም ያሉበት ሪዝን ይሄ ነው። አንደኛ አመኔታ ነው። ሁለተኛው ደግሞ እየደረሰብን ባለን በደል ላይ እንዲሆነን ከድንቶ ብኮይ የመለሰ ሰቁቃችን እናብዘዋለን እንጂ ምርት አናገኝም በሚል ነው ያተከላከሉት። ፍርድ ቤቱም ዛሬ ባለፈውን ፍርድ ሲሰጥ አንደኛ ግምት ውስጥ የወሰደው በፌዴራል ማዕከላዊ በሚባለው ወይም ደግሞ ፌዴራል ወንጀል ምርመራ ላይ በሀያ ሰባት መሰረት የሰጡትን ቃል ይህንንም ሲያደርግ ቀጥተኛ ምስክር አቃቢ ቃል አቀረብም የደረጃ ማለት እኔ እንዲህ ቃል ስሰጥ ቢሮ ላይ ቁጭ ብሎ ያዳመጠ ሰው በነፃነት ነበር የሰጠው የሚለውንና ከወንጀል ምርመራ እንዲ ባሻገር ደግሞ ከብሔራዊ መረጃ የስልክ የቀረበባቸውን ይህን በመያዝ ብቻ ነው ፍርድ ቤቱ ለባለፈው ታፋፍ አስራ ሁለትም ይህም ዛሬም ቅጣት ሲሰጥ ይህን መዝኖ ነው ብቻ መሆኑ ያው እንዲታወቅልንም። አቶ ሙስጠፋ ከዚህ በመቀጠል የሚከተሉትን መንገድም ጠቁመዋል። እኛ እንደ አጠቃላይ እንደ ባለሙያ እኔም ሆንኩኝ ሌሎች በዚህ ላይ የምንከታተል ጠበቆች ያው ከችሎት በኋላ ላይ ያው እየተከታተልነውም ስለነበረ ቀጥታ የወሰን ነው ደረጃውን ጠብቀን ያው አንደኛ ሕገ መንግስታዊ መብትም ስለሆነ ይግባኝ እና ቀርባለን የሚለውን ወስደናል። ይግባኝ እና ቀርባለን ስንል ግን በሁለት ነገሮችን ያው የሚታወቅልን ነው። አንደኛው ጥፋተኛ በተባሉበት ላይ ደንበኞቻችን ቅድም ባልኩት ሁኔታ ላይ ስላልተከላከሉበት ስላልተከላከሉበት እዚህ ላይ አይደለም ልክ የቅጣቱ ላይ ግን ይግባኝ እንላለን ብለን አስበናል። የቅጣት ማቅለያ ላይ ያቀረብናቸው ፕሮሲዲንጎች ነበሩ እነሱ ላይ ያው ቅሬታ አለን። ይግባኝ እንላለን ብለን ወስደናል። ከደንበኞቻችን ጋር ደግሞ የበለጠ ተያይተ ያን ያው የፍርድ ቤት እናስገባል ደቧላ ግን ተነጋግረን አነስደ በጣም አመሰግናለሁ አቶ ሙስጠፋ። እሺ እኔም አመሰግናለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ትንታኔው የመጽሔት ክፍለ ጊዜ ተሸጋግረናል። የኢትዮጵያ መንግሥት በመስከረም ወር የአስቸኳይ ጊዜ አዋጅ ካሳለፈ በኋላ በቁጥጥር ሥር አውሏቸው የነበሩ ታሳሪዎችን የተሐድሶ ሥልጠና እየሰጠ በመልቀቅ ላይ መሆኑን ሌሎች ከ12 ሺ በላይም የተሐድሶ ሥልጠና እንደሚወስዱ በመግለጥ ላይ ነው። ለመሆኑ ተሐድሶ ምንድን ነው? እንዲሁም በመገናኛ ብዙሃን በመንግሥት ባለሥልጣናት ተቃዋሚዎችና በህብረተሰቡ የተለያዩ አስተሳሰቦችና ድርጊቶችን ጠቅልሎ በአንድ ቃል ህዳሴ ተሐድሶ ሲባል ይሰማል። በቀጣዩ ዘገባው ሄኖክ በቃሉ ለቃሉ ትርጉም ይፈልግለታል። በኢትዮጵያ በስር ላይ የሚገኙ ወጣቶች የመንግሥት የመገናኛ ብዙሃን እንደሚዘግቡት የተሃድሶ ትምህርት እየተሰጣቸው እየተፈቱ ነው። በተጓዳኝ በተደጋጋሚ በዜና እወጃዎች እንደሚሰማው ታዳሽ ኃይል የሚያመነጨውን የህዳሴ ግድብን መንግሥት እየገነባ ሲሆን፣ የህዳሴ ድልድይ የኢትዮጵያን የህዳሴ ጉዞ በማሳለጥ ላይ ነው። ኢህአዲግ ጥልቅ ተሐድሶ እያደረገ እንደሆነ ሲገልጽ መንግሥታዊው የዜና አውታር ኢብኮ የብዝሃነትና የህዳሴ ድምፅ እንደሆነ ይናገራል። ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ ቁልፍ ለሆነው የግቤ ሶስት የኤሌክትሪክ ኃይል ማመንጫ ምረቃ ስነስርዓት እንኳን አደረሳችሁ። ጤና ይስጥልኝ። እንደምናመሻችው። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች። ለመሆኑ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሐድሶስ በፖለቲካም ሆነ በሃይማኖታዊ የህዝብ ግንኙነቶች የሚሰሙ የቃሉ አገላለጽ በተለያዩ አግባቦች ምን አይነት ትርጉምስ ይሰጣቸዋል? ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። በፀረ መንግስት ተቃውሞ የተሳተፉ በተለይ ወጣቶች የተሃድሶ ትምህርት እየቀሰሙ በመመረቅ ላይ ናቸው። የመንግስቱ ልሳን ኢብኮና ባለሥልጣናቱ እንደሚነግሩን በእርግጥ ሂደቱ እንዳለ ሆኖ ሐቁ መንግስቱን በማቃወማቸው ታስረው የነበሩ በርካታ ሰዎች የርዮተ ዓለም ትምህርት በጸጥታ ኃይሎች እየተሰጣቸው አይደገምም የሚል ነጭ ከናቴራ እየለበሱ መፈታታቸው ቢሆንም ይላሉ ያነጋገርናቸው ናቸው ባለሙያዎች አሁንም ህዳሴና ተሃድሶ ከባዱን ሐቅና ጉዞ ሲያቀሉ እናያለን። ይላሉ የኢትዮጵያ መንግስት ቃል አቀባይ አቶ መሐመድ ሰይድ። የሚከተለውን አስተያየት ሰጥተዋል። ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው በህግ የሚታይበት ሁኔታ ነው ያለው የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሃድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው። ኢህአዴግ ወደ ስልጣን ለመምጣት ባደረገው ትግል አሁን አሸባሪ ድርጅት ተብሎ የተሰየመው የኦሮሞ ነፃነት ግንባር ኦነግ አጋር ነበር። አቶ ሌንጮ ባቲ ተሃድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዕዮተ ዓለምን አስገድዶ የማስረጽን ምግባር በጎ ስም ለመስጠት የተመረጠ የፖለቲካ ግንኙነት ቃል ነው ይላሉ። ታድሶ የሚለው ቋንቋ በዘጠና አንድ የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ እኛን ደጋፊዎችና አልፎም ደግሞ በወቅቱ እጃቸው የገባውን እኛን ጦር ታድሶ በማለት በጉድሶ በወለጋ እንደገና ደግሞ በደቡብ በተለያዩ ቦታ በመልካዋ ከና ነው በተለያየ ቦታ ሲያደርጉ ቆይተው ነበረ ያ ተሃድሶ እንግዲህ፣ ምንድን ነው ነው ተሃድሶ ማለት? አዎ፣ ምንድን ነው እንዲያው ያለፉባቸውንም ሰዎች ሳን በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢው ፓርቲ የኢህአዴግን ርዕዮተ ዓለም የማስተማርና ከዛም አልፎ በተወሰነ ደረጃ ህገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሃድሶ ወደዛ ሊሄድልህ ነው። ትልቁ ነገር ይሄ ነው። ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ታድሶ ማለት በነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት የአደግን ካለማወቅ ነው። ስለዚህ በዚህ በታድሶ የአደግን ዲሞክራሲነት፣ የአደግን የእድገት ጎዳና የደግን ማንነት እናስተምራለን ነው የሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው መሰረታዊው የመሰረታዊው ቅራኔ እና ቀውስ የፖለቲካ ቀውስ ነው። ይሄ ፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም፣ የኢኮኖሚና የፖለቲካ ክፍፍሎቹም አሳታፊ አይደለም አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም። ነው ይሄንን ማረግ ስለማይፈልጉ ዋናውን ችግሩን በግንባር ተጋፍጦ ከመመለሱ ይልቅ በሌላ በሌላ ራስን ማታለል በማስተማር በምናምን በተሀድሶ ምህረት ይቅርታ ጠይቅና ከእስር ቤት ትወጣለህ አይሰራም። ገዢ ፓርቲ ኢህአዴግ በበኩሉ የህዝብን የመልካም አስተዳደር ጥያቄዎች ለመመለስ ጥልቅ ተሀድሶ በማድረግ ላይ እንደሆነ ይገልጻል። የዞን ዘጠኝ የጦማር ጸሐፊ በፈቃዱ ኃይሉ ከአርባ ቀናት እስራት በኋላ በቅርቡ ከእስር ተፈቷል ወይም በመንግሥቱ አባባል የተሃድሶ ስልጠና ተሰጥቶት ተመርቋል። በአሁኑ ወቅት በአስር ሺዎች የሚቆጠሩ ታሳሪዎች እየተሰጣቸው ያለው የተሃድሶ ስልጠና ስድስት ምዕራፎች እንዳሉት ያስረዳል። ታድሶ ያሉት በስድስት ሞጁሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ ከ በወቅቱ በአንበዚ ወቅት አስቸኳይ ጊዜ አዋጁ እንዲታወጭ መንስኤ የሆነውን የህዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አልገጠም አይደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ሀሳብ ያለው ነው። በዛ በኋላ የቀለማ ቤት የሚልም አለ። እንዲሁም የሆኑ ገራራዎች ናቸው። ሀገራችን ውስጥ ያለውን ቁጣ ድክመታችንን ተገን አድርገው እንዲ አይነት ነገር እያደረጉብን ያሉት የጭፍላትችችን ነው የሚል ነው። ከዛ በኋላ ያሉት በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። ከዛ በኋላ ቀጥሎ ያለው መቼ ጊዜ የኢትዮጵያ ህዳሴ ነው የሚለ ይዘት ያለሆነ የመጨረሻው የወጣቱ ሚና በሀገር ግንባታ ላይ የሚል ነው። ተሀድሶ፣ ህዳሴ፣ የህዳሴ ጉዞ፣ የህዳሴ ግድብ፣ የህዳሴያችን መሪ ወዘተ በፖለቲካ ይሄንን ይመስላሉ። ይሄ ቃልና ተመሳሳይ የሰፊውን ህዝብ በተለይ የወጣቱን ቀልብ ለመግዛት የሚደረጉ የተደራጁ እንቅስቃሴዎች በሃይማኖት ዘመቻዎችም ጭምር በስፋት ሲጠቀሙበት እንሰማለን። መንፈሳዊ ተሃድሶ፣ አዲስ ዌቭ፣ አዲስ የተሃድሶ ንፋስ በኢትዮጵያ ይንፈስ ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው አድሰን፣ ሙላን፣ ላከን በተሰኙ ሦስት መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ሕይወት እንዲኖር ማስቻል ነው። ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተ ክርስቲያን ተሐድሶ የሞትና የሕይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጽሐፉ የተቀነጨበ ተሐድሶ የለም አለ። ስለዚህ በህዝብ አደረጃጀት፣ ፖለቲካና እምነት እንቅስቃሴዎች እንደ ህዳሴ ያሉ ጠቅላይ ቃላት ለምን ይመረጣሉ? ተሐድሶስ ምንድን ነው? ኤፍሬም ሼቴ የሥነ ቋንቋ አጥኝና የጦማር ጸሐፊ ነው። እንግዲህ ተሐድሶ ቃሉን ራሱ የመዝገበ ቃላት ፍቺውን መታደስ ያረጀውን ነገር ከማደስ ጋር የሚገናኝ ቃል ነው። ግን መቼም ከመዝገበ ቃላት ፍቺው ባሻገር ያለው ነው። አሁን ምናልባት ሊያነጋግረን የሚችለው እና መታደስ አንድ ከዚህ በፊት የነበረ ሀሳብ ወይም ደግሞ ቁስ አካል በፊት የነበረውን ማንነቱን ሲያጣ ወይም ሲሰበር ብረትን ከሆነ ሲዝግ ያንን የቀደመ ማንነቱን ለመመለስ የሚደረግን ጥረት ለማሳየት የሚጠቀሙበት ቃል ነው። አሁን ግን በዚህ በፖለቲካ ውስጥ የሚታየው ሀሳብ በተለይ ደግሞ መንፈሳዊ ከሆነ ሀሳብ ተነስቶ ብዙ ትርጉም የተጫነበት ቃል እንደሆነ ነው የምረዳው ተሐድሶ የሚለውን ማለት ነው በቤተ ክርስቲያን የተለመደ ቃል ነው። በመጽሐፍ ቅዱስም የተለመደ ቃል ነው። በሌላ አገባቡ ግን ምናልባት አዲስ ነው ብዬ ገምታለሁ። ሄሎክ ምናልባት ወደ ዝርዝሩ ልንገባ እንችላለን። እስኪ ወደ ዝርዝሩን ንግባ። ብዙ ትርጉሞች የታጨቁበት እንደሆነ ስትገልጽ ነበረ። በተለይ መንግስታት ከህዝብ ጋር በሚያደርጉት ግንኙነት የሚመርጧቸው ቃላቶች አሉ። ሰፋፊ የሆኑ ከመልካም አስተዳደር ችግር ጋር የሚነሱ ጥያቄዎችን እንደዚሁም ከልማት ጋር የሚነሱ ጥያቄዎችን አልፎም ደግሞ በሃይማኖትም በምንሄድ ጊዜ የቆዩ ነገሮችን እናሻሽላለን በሚል ሀሳብ ለወጣቱ መልእክት ለማስተላለፍ በሚል ሀሳብ ተሀድሶ ተሀድሶ መታደስ እንሰማለን። ይሄ የታጨቀው ትርጉም ላንተ ምንድን ነው? እኔ በታሪክም በመጀመሪያ ተሀድሶ የሚለውን ቃል በተለይ ከቤተክርስቲያን ጋር በተገናኘ ከስልሳ ስድስቱ አብዮት በኋላ የወታደራዊ መንግስት በኢትዮጵያ ቤተ ክርስቲያን ላይ ያለውን አሰራር ለመቀየር አንድ ያቋቋመው ኮሚቴ ነበረ እና ያ ኮሚቴ ከቤተ ክርስቲያን አስተዳደር ጋር አብሮ የሚሰራ እና የቤተ ክርስቲያኒቱን አስተዳደር የሚያሻሽል ኮሚቴ በሚል ነበር የተቋቋመው። በቤተ ክህነቱ በኩል ግን የተሀድሶ ጉባኤ የሚል ስያሜ ተሰጥቶት ነበረ። ያ የተሀድሶ ጉባኤ የሚባል ኮሚቴ በኋላ ላይ ከሁለተኛው የኢትዮጵያ ቤተ ክርስቲያን ፓትርያርክ ከብፁዕ ወቅዱስ አቡነ ቴዎፍሎስ ጋር አለመግባባት ላይ ደርሶ መጨረሻም ለሳቸው ሕልፈት እንደ ተጠያቂ እንደሆነ በጊዜው የነበሩ የተለያዩ ታሪክ ሰዎች በኮሚቴ ውስጥም የነበሩ ሲጽፉ እንመለከታለን። ይሄን ታድሶ የሚለውን ቃሉ አዎንታዊ ትርጉም ያለው ነው። ነገር ግን አሁን ከታሪክ አንጻር ካየኸው ከቤተክርስቲያኒቱ ቤተክርስቲያኒቱ በኩል ያን ጥቁር ነጥብ ወይም ጥቁር ጠባሳ የተሸከመ ቃል ነው። ከዛ በኋላ ደግሞ አሁን እንደምትመለከተው መንግስት ይሄንን ቃል በተለያየ አገባቡ ከፖለቲካ ጋር እያዛመደ ይመለከተዋል። ተሀድሶ ወይም መታደስ፣ እነዚህ የመሳሰሉት ቃላት ከአቅማቸው በላይ የሆነ ሎድድ የሆነ ትርጉም ይዞ የሚል ጉዳይ ትመለከታለህ እና ለጊዜው ለዛ አላማ ብቻ ለሚፈልጉት ሀሳብ ብቻ እንዲገልጽ የሚጠቀሙበትን ቃል ነገር ግን ስርወ ታሪኩ ሌሎች ሀሳቦችን ስለተሸክሞ ስለሚመጣ አንድ ትርጉም ብቻ ሳይሆን የተለያዩ ትርጉሞች የሚያዝ አዝማሚያ እንዳለ ነው የምረዳው። ይህንን ነው አንተ የቃላት አበሳ የምትለው። በትክክል በትክክል በጣም ነው የማመሰግነው። እንግዲህ በስነ ጽሁፍ እንደዚሁም ደግሞ በማህበራዊ ፖለቲካዊ ና ሃይማኖታዊ ጉዳዮች ላይ የቃላትን ትርጉም በየቀኑ የምንናገራቸው ቃላቶች ከጀርባቸው ያለውንም ትርጉም ለአድማጮቻችን ለማሰማት የምናደርገው ጥረት ነው። በጣም አመሰግናለሁኝ ኤፍሬም እሸቴ ለሰጠህ ማብራሪያ።

አድማጮች በማኅበረሰብ ድረገጽ ደግሞ አስተያየቶችን ጠይቀናል። ለእናንተስ ምን ትርጉም ይሰጣል ይሄ ተሃድሶ ወይም ህዳሴ ብለን፣ ያገኘናቸውን እናካፍላችሁ። ሄኖክ ካሳ የተባለው የፌስቡክ ተከታታይ መታደስ ማለት ያንተን ሐሳብ የማይደግፉትን አስገድዶ እንዲቀበሉ ማድረግ ሳይሆን ራስህ ለሌሎች ያልተቀበሉትም ምክንያት አውቀህ ራስህም ማረም እንጂ ያንተን ሀሳብ ለሌሎች መጋት አይደለም ይላል። ፊሽ ሚኪ የተባለው አስተያየት ሰጪ ደግሞ አስተያየት መስጫው ጋር አብረን አያይዘን ያወጣነውን የተለቀቁ የእስረኞችን ፎቶ መሰረት አድርጎ ተከታዩን አስተያየት ሰጥቷል። ፎቶው ላይ በምታዩቸው ሰዎች ላይ ምን ታነባላችሁ? ታድሶ፣ አዲስ፣ ማደስ፣ ማሳመር ማለት ነው። እነኚህ በዚህ ገጽ ላይ የምታዩቸው ወንድሞቻችን ግን ቁጭት፣ ብስጭት፣ ሀዘንን የሚያንጸባረቁት በዚህ ሁኔታ እና በእነኝህ ሰዎች ቦታ መቀመጥ ምን ሊመስል እንደሚችል አስቡት፣ ሚል ሰው ነክኒክ የተባሉ አስተያየት ሰጪ ደግሞ አስተያየታቸውን ሲጀምሩ የሕዝብንና የሀገርን ንብረት ማውደም ሀገርን ከማውደም ተለይቶ ሊታይ አይችልም። መብትን ወይም በደልን ለመጠየቅ እናትና አባት ሰርተው ልጆቻቸውንና ቤተሰቦቻቸውን የሚያስተዳድሩበትን ፋብሪካ ማቃጠል ከበደልም በደል ነው። በዚህ መልኩ ነገሮችን መስተካከል ከቻሉ ሀገራችንም እንደ ሀገር መቀጠል እንችላለን። ጎረቤት ሀገር ቢሆን ኖሮ አንድ ከታሰሩ ዳግም መታየት የለም። ጄምስ ባላገሩ የተባሉ አስተያየት ሰጪ ደግሞ ኢህአዴግ አይለወጥም። የሚመራበት አብዮታዊ ዲሞክራሲ ዲሞክራሲ አይደለም። ታድሶ የሕዝቡን ቁጣ ለማብረድ የተወሰኑ አባሎቹን የጦስ ዶሮ አድርጎ ለማለፍ ነው። የተዋቀረበት ቋሚና ምሰሶ ጸረ ዲሞክራሲ ስለሆነ ተቃዋሚ ፓርቲዎች አማራጭ እንደሆኑ አያምንም። ሕዝቡ ተቃዋሚ ፓርቲዎችን አይመርጥም፣ ቢመርጥም እንኳን ተሳስቶ ነው ብለው ነው የሚያስበው። ፋንታ አብርሃም የተባሉ ሌላ አስተያየት ሰጭ ደግሞ ህዳሴ ማለት መቀለድ፣ ማላገጥ፣ ሀገር መዝረፍ ሌባው የሚከበርበት የሚሾምበት ይሄ ሁሉ ግብብዳ ሌባ ባለስልጣን ዱቅ ብሎ ሀሳባቸውን የገለጹ ያለ ፍትሕ ወይን የሚወርዱበት ትውልድን በማይረባ ርዕዮት ማበላሸት፣ አድርባይ መሆን፣ ዝሙትን ማስፋፋት ድሀ አድርጎ ድሀ መርገጥ ነው ሲል አስተያየቱን ሰፋ አድርጎ ይቀጥላል። ደምስ ካሳ የተባለ ሌላ አስተያየት ሰጪ ታድሶ ማለት በየማጎሪያው ህዝቡን አስሮ አይደገምም የሚል ቲሸርት አልብሶ መልቀቅ ነው ብሏል። አድማጮች ይህ ፕሮግራም የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ የትንታኔ ርዕስ ወደ የመን ይወስደናል። ጄኔቫ የሚገኘው የዓለም አቀፉ የስደተኞች ቢሮ አይኦኤም ባሳለፍነው ዓመት ብቻ በስደት ጉዞ 7189 ስደተኞች ሕይወታቸው ማለፉ የተረጋገጠና የት እንዳሉ ዳራቸው የጠፋ የስደተኞች ቁጥርን መዝግቧል የቁጥር ካለፉት ዓመታት ጋር ሲወዳደር ከፍተኛው መሆኑን ቢሮው ገልጿል። በአማካይ 20 ሰው በቀን እንደሚሞትና ከ200 እስከ 300 ወንዶች ሴቶችና ሕፃናት በዚህ ዓመት እንደሞቱም ዘገባው አትቷል። በየመን የሚኖር ኢትዮጵያዊ ስደተኛም አሁን ያለበት የስደት ኑሮ ምን እንደሚመስል ለመስታወት አራጋው አጫውቷታል። እንደ አውሮፓውያን አቆጣጠር በ2014 ዓ ም 5667 በ2015 ደግሞ 5740 ከተመዘገበው የሰው ልጅ ሞት ቁጥር ባሳለፍነው ዓመት በ2016 የተመዘገበው የሞት ቁጥር ከፍተኛው ሆኖ ተገኝቷል። የዓለም አቀፉ የስደተኞች ቢሮ አይኦኤም ከሰሜናዊና ከምስራቅ አፍሪካ በተለይም ከኤርትራ፣ ከኢትዮጵያ፣ ከጅቡቲና ሶማሊያ የሚሰደዱት ሰዎች ናቸው ሕይወታቸውን በብዛት ያጡት። ባሳለፉነው አመት ብቻ ከእነዚህ ሀገራት የተሰደዱ በግምት ከሰባት መቶ በላይ ሰዎች ሕይወት በስደት ጉዞ ላይ ነው ያለፈው። ስሙ እንዲጠቀስ ያልፈለገ ወጣት አብዛኛውን ጉዞ በእግሩ ሲገኝም በመኪና እንዲሁም በጀልባ ተጉዞ አሁን የሚገኘው የመን ነው። ያው ጊዜዎቻችን እዚህ ሀገር የምንኖር ስደተኞች የሀገራችን ስርዓትን ወይ ደግሞ ሌላ የኑሮ ደረጃን ኑሯችን ለማሻሻል አይደለም ወደዚህ ሀገር የመጣ ነው። ያው ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን ከኢትዮጵያ የወጣሁት ሁለት ሺህ አስራ አራት ነው እንደ ጎርጎሪያን ከላንዳር እሺ፣ እንዴት ነበረ? እስቲ ጉዞ ንገረኝ። መንገድ ላይ እንግዲህ ያው ከኢትዮጵያ ተነስቼ ያው መጀመሪያ ሶማሌ ነው የገባው። ሶማሌዎች በደላላዎች ጊዛ ላይ ደግሞ እየፈራን መንገድን ለቀን ከጫካ ጫካ እየተሰደደን መንገድ ላይ ብዙ መከራ ያው በጭረት የማልችለውም ፈተና ሳልፍ ነው ቦሳቶ የደረስኩት። ከቦሳቶ ደግሞ እንደገና በጀልባ ነው ወደ የምን የመጣሁት። የምን ውስጡ ደግሞ ያጋጥምን እስከ ዛሬ እያጋጥምን ያለው ነገር እንግዲህ ተወርቶ የሚያልቅ ነገር አይደለም። እንደው ምን ምን አጋጠማችሁ እስቲ ንገረኝ ስለ ችግሩ፣ ምክንያቱም ምን ያህል ከባድ እንደሆነ የጉዟችሁ ሁኔታን ስትነግሩ ሌሎች ከእናንተ ይማራሉ። ምንድን ነው አስከፊ ነገር የገጠማችሁ? እንግዲህ ያው መንገድ ላይ በተለይ ባህል ላይ ጀልባው ላይ ሱማሌዎች እየደበደቡን፣ ሴቶች እየተደፈሩ፣ እኛ ደግሞ እየተደበደበ ነው የመጣ ነው። እዛ ላይ የሚበላ ነገር የለም። ሶስት ቀን ሙሉ ነው እንግዲህ ወደ ሰላሳ ምናምን ሰዓት ነው መንገድ ላይ ባህል ላይ የቆየሁት እዛ ሴቶች እየተደፈሩ በያይናችን ፊት ማለት ነው፣ እኛ እያየን እየተደፈሩ እኛ ደግሞ እየተቀጠቀጠን እየተደበደም ነው። እዚህ የመን የደረስ ነው። የመን ከደረሴን በኋላ ደግሞ እንደገና ያው የሚሲሲያር ምንም ግዛዜ የሆነ ነገር ምንም ምንም የረዳን ነገር የለም። ምንም አልረዳንም። መኪና ሲናገኝ በመኪና ሊስት እየቀየምን እየለመናቸው መንገድ ላይ የሚበላ ነገር ምግብን እየለመን ትራንስፖርት ምናምን እየለመን ነው። እዚህ አሁን ሰና ነው ያለሁት። ሰና ያደረስ ነው ሰማዓት የደረግ ሞ ያው የሀገር ውስጥ የሀገር ሁኔታ በጣም እየከፋ ነው። ጦርነት ውስጥ ነው ያለ ነው። ለራሳችን እንሰጋለን። ጦርነቱን እንሰራለን። እንግዲህ በእሳት ውስጥ ነው እየኖር ነው ያለ ነው ማለት ነው። እንደው አሁን ከኢትዮጵያ ወጥተሃል። አሁን የት ለመድረስ ነው እየተሰደድክ ያለው? እኔ ኢትዮጵያ ከወጣሁት እንግዲህ ራሴን ለማዳም ብዬ ነው የወጣሁት እንጂ እዛ ሀገር እጀ ይኖራለን የኑሮ ተስፋ ወይ ደግሞ አላማ ፕሮግራም አይደለም አስበዩበት አይደለም ያው በብዙ ነገር ልገሉኝ ስለሚፈልጉ ከእስር ቤት ጠፍቼ ነው እንደምን ያመለጥኩት። ከኢትዮጵያ ራሴን ለማዳም ብዬ ነው የወጣሁት እንጂ የመን እሄዳለሁ፣ ሳውዲ እሄዳለሁ፣ እዛ ሀገር እዛ ሀገር እሄዳለሁ ብዬ ሌላ ነገር አልማ አይደለም። ከኢትዮጵያ የወጣሁት ራሴን ለማዳም ብቻ ነው የጠፋሁት። ጠፋ እንኳን ወዴት እንደሚጠፋ እንኳን አላውቅም። ብቻ አገሪቷን ለቅቄ መውጣት እንዳለብኝ ስለወሰንኩኝ ብቻ ነው። አብረው መንገድ ላይ የነበሩ ሰዎች ቁጥር ምን ያህል እንደነበር ታስታውሳለህ? ምን ያህል ሴቶች፣ ምን ያህል ወንዶች፣ እንደው በግምት የምታስታውሰው ነው? አዎ፣ በግምት እንግዲህ መንገድ ላይ እስከ በሳሶ የነበረው የሰው ብዛት እንግዲህ ማለት ናቸው። በመኪናው የሚወጣ ሌሊት ሌሊት ላይ ቀን ስለማይፈቀድ ማለት ነው ያው እኛም ወታደሮችን መንገድ ላይ ስለምንሰራ ሁላችንም ሁሉም ሰው ተደብቆ ነው ሌሊት የሚወጣ። በምሽት ነው ጉዞ። እዛ ላይ ብዙ ማዕት ማዕት ማዕት ኢትዮጵያውያን፣ በተለይ ኦሮምኛ ተናጋሪዎች ኦሮሞዎች ኦሮሞዎች ናቸው እንዳሉ ይበዛሉ ማለት ነው። እንግዲህ ያው የሌለ ህብረተሰብ የለም። ከሁሉም ህብረተሰብ የተወጣጠው ዜጎች ናቸው። በተለይ ደግሞ አማርኛ፣ ኦሮሞኛ ተናጋሪዎች ኦሮሞዎች ናቸው። ማዕት ማዕት ተቆጥሮ የማያልቁ ሰዎች ማለት ነው። መንገድ ላይ እየተጓዙ እየተሰደዱ ያሉት በተለይ ሴቶች ይበዛሉ። ሴቶች ደግሞ ገና አብዛኞቻቸው ከትምህርት ቤት የወጡ ናቸው። ከዩኒቨርሲቲ የወጡ ናቸው። መንግስት ሰራተኛ የነበሩ ሰዎች ናቸው። የተማሪ ሀይልና እንዳለ ያው ወጣቶች ናቸው በብዛት መንገድ ላይ ያገኛቸው ሰዎች። አሁን እንግዲህ የመን ነው የምትገኙት? በምን አይነት ሁኔታ ነው ያላችሁት? እስቲ ንገረኝ ስለ ህይወታችሁ። እዚህ ሀገር እንግዲህ በሞትና በህይወት መካከል ነው ያለ ነው። አሁን ዩኤንኤችሲአር የሚባል ነገር፣ ቀይ መስቀል የሚባል ነገር፣ ምንም እርዳታ ሰጪ ድርጅቶች እንዳሉ ምንም ነገር እየረዱን አይደለም፣ እየሰጡን አይደለም። ለራሳችን ለህይወታችን ሁሉ ተደብቀን ተደብቀን እየተሸሸግን እነሱ እዚህ ሀገር ያለው ጦርነት እንግዲህ ያሁነችም ያልቃል፣ ይቆማል ተብሎ የሚገመት ጦርነት አይደለም። እርስ በራሳቸው እዚህ የመንሱ ጦርነት አለ። ያለንበት ከተማ አሁን አሁን ለምሳሌ ሰንዓ ነው ያለው። ሰንዓ ሀገር ወይ ደግሞ የአንድ ሀገር ዋና ከተማ ሳይሆን የወታደር ካምፕ ነው የምትመስል። የወነጅ ሲያደ ማስታወቂያ የሌለ ሰው ገንዘቡ እንኳን ቢኖረው ቤት ተከራይቶ መኖር አይችልም። ገንዘቡም ስራ የለም። ሁሉም ያው ካምፓኒዎች ሀገሪቱን ለቀው ወጥተዋል። በጣም የኢኮኖሚ እንቅስቃሴ እዚህ ከተማ ውስጥ በጣም ሞተዋል። እንግዲህ ግማሽ ግማሾቻችን አብዛኛ ሰው ማት ማት ስደተኞች እንግዲህ መንገድ ላይ መጥ መንገድ ላይ እየተኙ ነው። የታመሜው እዛ ይሞታል፣ እዛ ደግሞ ይቀበራል። እንደገና የሞተውን ሰው ደግሞ ለማስከበር ገንዘብ ነው የሚጠይቁን። እንደዚህ አይነት ሁኔታ ውስጥ ነው ያለነው። እንደ ዓለም አቀፉ የስደተኞች ቢሮ አይኦኤም ዘገባ ባሳለፍነው አመት የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ህይወታቸው ያለፈው የስደተኞች ቁጥር አራት ሺ ስምንት መቶ አስራ ሁለት ሲሆን ባሳለፍነው የአመቱ መጨረሻ ሰማኒያ ሰባት ሰዎች ህይወታቸው እንዳለፈ ተረጋግጧል። የሊቢያ የስደተኞች ጉዳይ ቢሮ የሀምሳ አንድ ሰዎችን አስክሬን በታጁራና ትሪፖሊ እንዳገኘ ገልጿል በሊቢያ የዛውያ የባህር ጠረፍ ሰራተኞች ባሳለፍነው ዓመት መጨረሻ በጀልባ ሲጓዙ ከነበሩ 114 ሰዎች መካከል ከመስመጥ የዳኑት 27 ስደተኞች ብቻ መሆናቸውን ለዓለም አቀፉ የስደተኞች ቢሮ ገልጸዋል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበ ነን። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መደበኛ ቅንብሮችም አሉን። አንድ ይቆረናል፣ ሐኪሙን የጠይቁ ወደዛ ከሜዳችን በፊት ግን ጥቂት ዘና እንድንል በሙዚቃ ትንሽ እረፍት እናደርጋለን። ቴዎድሮስ ታደሰ እየቆረቆረኝ የሚል ዜማ አለው። መልካም ምሽት እንመኛለን በድጋሚ Hey, and ቴዎድሮስ ታደሰ እየቆረቆረኝ በአድማጮች ስም አመሰግናለሁ። አራት ሰዓት ከምሽቱ ሊሆን 19 ደቂቃ ይቀረዋል። አንድ የመጨረሻ ቅንብራችን ሐኪሞን ይጠይቁ፣ ለዛሬ ሐኪሞን ይጠይቁ በአእምሮ ሕመም ላይ ያተኮረ መሰናዶ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከዶክተር መስፍን አራያ ጋር ይዋያል። በድጋሜ የተቀነባበረ ወይም በድጋሜ የምናቀርበላችሁ ነው። ወደ ዝግጅቱ እናምራ። ዶክተር መስፍን እነኚህን በአእምሮ የጤና ሁከትነት የሚፈረጁ ሳቢዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምና ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ የይከታተሉኛል ስጋት አይነቶች ብንመለከት። አመሰግናለሁ አሉላ። ተጨባጭነት የሌለው የምንልበት ጊዜ ምናልባት ባለፈው ጊዜ አስረድቻለሁ እየተሰረጋለሁ። በችግር ውስጥ ላሉ ሰዎች ግን ተጨባጭነት እንዳለው የሚወስዱት ነገር ነው። ለቅርብ ሰዎቻቸው ግን ያን ትክክለኛ መሆኑን የሚያስረዱበት መንገድ ምንም የለም። ለምሳሌ አንድ ሰው ይከታተሉኛል፣ ቤት ውስጥ የተለያዩ መሳሪያዎች ተገጥሟል ብሎ በእርግጠኝነት ቢያምን በቤተሰብ ውስጥ ያለው የቤተሰብ አባላት ግን የተገጠሙ መሳሪያዎችንም ሆነ የሚከታተሉ ሰዎች ወይም ደግሞ ድርጅት መስሪያ ቤት አለመኖሩን የሚያረጋግጡበት መንገድ ስላላቸው በእነሱ በኩል ተቀባይነት አይኖረውም። በዚያ ሰው ግን በጣም ተቀባይነት ይኖረዋል። እና የስሜቶች ወይም ደግሞ ምኛ አመለካከቶች ተዛብተው የሚቀርቡባቸው አይነቶች በጣም በርከት ያሉ ናቸው። ብዙ ጊዜ ሰዎች ስሜታቸውን በከፍተኛ ሁኔታ በሚዛባበት ጊዜ ለምሳሌ የትልቅነት ስሜት ወይም የትንሽነት ስሜት ይሰማቸው ይችላል። በፈረንጅኛው እንደሉዝን ስፕ ግራንዴር የሚሉት ነ ወይም ያላግባብ ትልቅ የመሆን ስሜት እንደማለት ነው። ከሆኑት በላይ ራስን ትልቅ አድርጎ የማሰብ በጣም ከመጠን በላይ እንደ ፈጣሪ ማድረግ ድረስ የሚሄድ ነው። በትክክል ይሄዳል፣ እንደ ፈጣሪ የማድረግ ድረስ ይሄዳል። ከፈጣሪ ሁለተኛ ሆኖ መገኘትን ሊያጠቃልል ይችላል። የአንድ ሀገር መሪም ሆኖ ራስን ማግኘት ይቻላለን። የአንድ ሀገር አንድ አካባቢ አስተዳዳሪ ሆኖ ማግኘት ይቻላል። እና መኛነት ስሜቶች ደግሞ በዚህ ችግር ውስጥ የሚያልፍ ሰው ሊያረጋግጡ የሚችሉ ክስተቶች ሊታዩ ይችላሉ። ለምሳሌ ያ ሰው ድምፅ ሊሰማ ይችላል። ያ ድምፅ ሰውየው እንደተመረጠ አድርጎ ሊነግረው ይችላል። ያ ከፈጣሪ ሊሆን ይችላል፣ ከአማልክት ሊሆን ይችላል እና ከተለያዩ መናፍስት ሊሆን ይችላል እና ይህንን የመቀበሉ ነገር የበለጠ ሊረጋገጥለት መሪ ነኝ ብሎ ሊያስብ ይችላል። ስለዚህ በዚህ ጊዜ መሪ ነኝ ብሎ በሚያስብበት ጊዜ የመሪነቱን ስራ ደግሞ ለማከናወን በሚሞክርበት ጊዜ ከገሃዱ ዓለም ጋር መጋጨት ይመጣል። ስለዚህ አንድ ሰው የአንድ ሀገር መሪ ነው ያለ ሰው መሪ አለመሆኑን በሚያውቁት በሚያረጋግጥለት ሰዎች መካከል መገኘቱ የበለጠ መወጣጠርን በዛ ሰው ላይ ይጨምራል። ይህ እንግዲህ አንዱ ነው። ራሱን በጣም ከመጠን በላይ ከፍ አድርጎ የማየቱ ነገር ከዚህ ከደሉዥን ምልክቶች ወይም አይነቶች አንዱ ነው። በዛ ተቃራኒ ሊሆን ይችላል። የዛ ተቃራኒ ሆን ማለት ደግሞ እኔ የማረባቸው ነኝ በኃጢአት የተፈጠርኩ ሰው ነኝ ወይም ኃጢአተኛ ነኝ፣ የተረገምኩ ነኝ ብሎ ደግሞ በዛ ጽንፍ ደግሞ የማመንም ጉዳይ ሊከሰት ይችላል። በተለይ እንዲህ አይነቱ ነገር ተስፋ በቆረጡ ወይም ደግሞ ከፍተኛ ድብርት ውስጥ ገብተው ከእውነታው በራቁ ሰዎች በእንግሊዝኛ አነጋገር ስር የሰደደ ዲፕሬሽን ኖሯቸው ከዛ ጋር ሳይኮሲስ የሚባል በሽታም የተጣመረባቸው ሰዎች ላይ ሊታይ ይችላል። የተረገምኩ ሰው ነኝ፣ መጥፎ ሰው ነኝ ወይም ደግሞ ዓለም የሚጠፋው በኔ ምክንያት ነው። ነገ ጠዋት፣ በጥቂት ጊዜ ውስጥ በኔ ምክንያት አካባቢ ላይ ችግር ሊደርስ ይችላል። የመሬት መንቀጥቀጥ የመሳሰሉት ነገሮች በእኔ ጥፋትና በኔ አጣተኛነት ምክንያት ሊከሰት ይችላል ወደሚለው ጽንፍ ደግሞ የሚወስድ የደንድ ዥም አይነት አለ። ራስን ጥፋተኛ የማድረጉ ዝንባሌ ምናልባትም ራስ ላይ ጉዳት እስከ ማድረስ ድረስ ሊወስዳቸው ይችላል። ሕክምና ካልተረዱ ወይ ካልታከሙ ማለት ነው በትክክል። ምክንያቱም ዓለም በእኔ ምክንያት የምጠፋ ከሆነ እኔ ቀድሜ ልጥፋ ወደምለው ሊወስድ ይችላል። ያኛው ደግሞ ቀደም ብዬ የገለጽኩት ደግሞ ወደ ሌላ ጽንስም ሊወስድ ይችላል። አንድ ሰው ራሱን የመጨረሻው ማርሻል ነኝ ብሎ ካሰበ ወይም ንጉሰ ነገስት ነኝ ብሎ ካሰበ እንደ ንጉሰ ነገስትነቱ የሚያስፈልገውን ነገር የማያገኝ ከሆነ ራሱን በከፍተኛ ሁኔታ ሊጎዳ ይችላል ለምሳሌ አንድ ሀያ አምስት አመት ገደማ በፊት የማስታወሰው አንድ ህመምተኛ አለ እና ራሱን የሀገር መሪ ነኝ ብሎ ያስብ ነበርና ለህክምና ወደ አንድ ቦታ በተላከበት ጊዜ ኦፕራሲን ያስፈልጋል ሲባል እና ጠብቅ ሲባል እንዴት መሪ ሆኝ ይጠብቃለሁ ብሎ መስኮት ዘሎ የወደቀ ህመምተኛን ታሪክ አስታውሳለሁ ምክንያቱም ኦፕራሲን ሊደረግ ነው ወደ ህመምተኛ ነው ግን እኔ ንጉሰ ነገስት ስለሆንኩ ቅድሚያ የሚሰጠው ለእኔ መሆን አለበት ብሎ ስላመነ ነው ወቅት እና እንዲ አይነትም ጽንፍ ሊኖር ይችላል። በሌላ መልኩ ደግሞ ሰዎች በሄድኩበት በሙሉ ይከታተሉኛል፣ ሊያጠቁኝ ነው፣ ሊያጠቁኝ ነው የሚለው ደግሞ ከፍተኛ የሆነ የስሜት መዛባት ደግሞ አንደኛውን በተለያየ መንገድ ሊወሰድ ይችላል። በነገራችን ላይ እነኝህ ስሜቶች የባህል ተጽዕኖ ሊያድርባቸው ይችላል የቴክኖሎጂ ተጽዕኖ ሊያድርባቸው ይችላል። የአካባቢ ተጽዕኖ ሊያድርባቸው ይችላል። የስልጣኔውን ተጽዕኖ ሊያድርባቸው ይችላል። ስለዚህ አንድ በገጠር የሚኖር ሰው እና በዘመናዊ አካባቢ በእናንተ ሀገር በሲሊኮን ቫሊ ውስጥ የሚኖር አንድ ሳይንቲስትም ተመሳሳይ ችግር ሊደርስባቸው ይችላል። ልዩነቱ ምንድነው? አገላለጹ ነው። በእኛ ገጠር ውስጥ የሚኖረው ሰው የተባለው እንደ ልዩን የሚገልጽበት መንገድ ይለያል ናንተ ሀገር ሲሊኮን ቫሊ፣ ወይም ሌላ ቦታ ከፍተኛ የሆነ የዘመናዊ ቴክኖሎጂ የሰፋበት አካባቢ በዚህ ችግር ውስጥ ያለ ሰው ደግሞ የሚገልጽበት ይለያል። ስለዚህ መሳሪያዎች ወይም የሚከታተሉባቸው መሳሪያዎች ሊለያዩ ይችላል። ከራሳቸው ሁኔታ ከአካባቢያቸው ሁኔታ ጋር የሚሄዱ ተዛምዶዎችን ያነሳሉ ለችግራቸው ማሳያ። ልክ ነው። ስለዚህ መከታተያ መሳሪያዎች አይነቶችም እና ወቅቶችም ሊለያዩ ይችላሉ። ወይ ለምሳሌ በቀድሞ ጊዜ በምስራቁ ዓለም ጋራ በተያያዘ ሁኔታ የሚሰሩ ወይም ደግሞ ለዛ ተጋላጭ የሆኑ ሰዎች ለምሳሌ በወቅቱ ከጂቢ ይከታተለኛል ሊሉ ይችላሉ። ወይም ደግሞ በአሁኑ ጊዜ የአሜሪካው ስለላ ድርጅት ሊከታተለኝ ይችላል ሊሉ ይችላል እና እንዲ እንዲያነቶች ነገሮች እንደዚህ አካባቢ ሊከሰቱ ይችላል እና ይህ ይከታተለኛል፣ ይጠብቁኛል እና እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ ለማድረግም እየሞከሩ ነው የሚለው አይነት በልዥንም አለ። ይሄ በከፍተኛ ሁኔታ፣ በአስጨናቂ ሁኔታ የክትትል ውሳኔ መዛባት ልንለው እንችላለን። ይሄ ፐርሲኪተሪ በልዥን ነው የምንለው ነው ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል በዚህ ምክንያት እና በይህንበት በዚህ ያደርጉናል፣ በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ቅድም ባህልም የሚዝ የራሲ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቀራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየ አእምሮ እድገታቸው አቅምና እንደየ ባህሉ ተጽዕኖ፣ እንደየ ሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደሊዝን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው። የሰዎች ሀሳቤን በአእምሮ ያለውን ሀሳብ ያነቡብኛል፣ የማስበውን ሁሉ ያውቁብኛል የሚለውንና በህይወት መኖራቸውን የማያምኑ እኔ አልፌያለሁ ዛሬ በህይወት የለውም የሚለውን የመሰለ ብዙም ያልተለመደ የአስተሳሰብ መዛባት ጨምሮ ሌሎች ዝርዝሮችን የሚመለከተው ክፍል በሚቀጥለው ሳምንት ይቀርባል። ዶክተር መስፍን አራያን ለጊዜያቸው አመሰግናለሁ። እግዜር እኛም አሉላንና እንግዳውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ መንግስት ባለም አቀፍ ልማት ተራድኦ ድርጅቱ በዩኤስኤአይዲ አማካይነት በመላ ኢትዮጵያ ላሉ ቁጥራቸው ወደ 2.8 ሚሊዮን ለሚገመት ወንዶችና ሴቶች ልጆች ወሳኝ የሆኑ የትምህርት መጻሕፍትን አሳትሞ የማከፋፈሉን ስራ ማጠናቀቁን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ይህ የዩኤስኤአይዲ ጥረት አላማው ኢትዮጵያ ውስጥ ከ50 ዓመታት በሚበልጥ ጊዜ ውስጥ ከደረሱት የከፉ ድርቆች አንዱ ለሆነው የተጋለጡ ልጆችን የመማር መብት ለመጠበቅ መሆኑን ርዕሰ አንቀጹ አስረድቷል። በአፋር፣ በአማራ፣ በድሬዳዋ፣ በሐረሪ፣ በኦሮሚያ፣ በጋምቤላ፣ በደቡብ ብሔር ብሔረሰቦችና ህዝቦች፣ በሶማሌና በትግራይ በድርቁ በጽኑ በተጎዱ ወረዳዎች ከ8.2 ሚሊዮን በላይ የትምህርት መለማመጃ ወይም ማጥኛ መጽሐፍትን አከፋፍሏል። ከመጽሐፍቱ በተጨማሪም ከ5.5 ሚሊዮን በላይ ብዕርና እርሳሶች በድርቁ ለተጎዱ አካባቢዎች ትምህርት ቤቶችና ማህበረሰቦች መስጠቱን እርሳንቀጹ አመልክቷል። ዩኤስኤአይዲ የካቲት ፔፐር ኮንቨርቲንግ የተባለ ኢትዮጵያ ውስጥ ያለ የህትመት ድርጅትና በዩናይትድ ስቴትስ የሚገኝ አነስተኛ የንግድ ድርጅት ተኮናትሮ በድርቁ ለተጎዱ ከአንደኛ እስከ ስምንተኛ ክፍል ያሉ ተማሪዎች አስፈላጊ የመማሪያ ቁሳቁስ ፈጥኖ አዘጋጅቶ ለማቅረብ መቻሉን ያከለው ርዕሰ አንቀጹ የኢትዮጵያ የትምህርት ሚኒስቴርና የክልሎች የትምህርት ቢሮዎችም የመማሪያ መጽሐፍቱና ቁሳቁሱ ለአካባቢዎቻቸው ትምህርት ቤቶች መድረሳቸውን በማረጋገጥ ረገድ ቁልፍ አስተዋጽኦ አበርክተዋል ብሏል። በኢትዮጵያ የዩኤስኤአይዲ ሚሽን ዲሬክተር ሌስሊ ሬድ ሲናገሩ በእነኚህ ወሳኝ የሆኑ የትምህርት መጽሐፍትና ቁሳቁስ አማካይነት ዩኤስኤአይዲና የትምህርት ሚኒስቴር የተማሪዎቹን በትምህርት ስርዓት ተሳታፊነት በስኬት አጎልብተዋል። በቅርብ ጊዜው ድርቅ ምክንያት ትምህርታቸውን እነማቆም የተጋለጡ ብዙ ሚሊዮን ተማሪዎችን ወደ ትምህርት ገበታ የመመለሳቸውን ሽግግር ለማቅለልም ጠቅመዋል ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ሰብአዊ ቀውሶች በደረሱባቸው አካባቢዎች በተለምዶ ተማሪዎች ወደ ትምህርት ገበታ የመመለሳቸውን ሁኔታ የሚያከብዱባቸውን አንዳንዶቹን ችግሮች ለይቶ እርምጃ መውሰድ ችግሩን ለማቅለል እንደሚረዳ ያምንበታል ብሏል ርዕሰ አንቀጹ። በዓለም አቀፍ ደረጃ ከአሁን ቀደም ያሉ ልምዶችና ምርምሮች እንደሚጠቁሙት አለርስ አንቀጹ ትምህርታቸውን የሚያቋርጡ ልጆች ለማህበረሰባቸው ውጤታማ አስተዋጽኦ የማበርከታቸው እድል የተመናመነ ነው። ሕይወታቸውን ሙሉ የሚያገኙት ገቢም ዝቅተኛ ይሆንባቸዋል። ያለ ዕድሜያቸው ለማግባት፣ ይበልጡንም ለሕገወጥ ዝውውርና የልጅነት ጉልበታቸውን ለመበዝበዝ ይጋለጣሉ ብሏል። በመጨረሻም ለኢትዮጵያ የሁለትዮሽ የትምህርት እርዳታ ከሚያደርጉ ዋና ዋና ለጋሾች አንዱ የሆነው ዩኤስኤአይዲ ከተለያዩ አጋሮቹ ጋር በቅርበት በመተባበር አስራ አምስት ሚሊዮን ኢትዮጵያውያን ልጆች ጥሩ የትምህርት አገልግሎት እንዲያገኙ በመስራት ላይ መሆኑን አውስቶ ዩኤስኤአይዲ ከአጋሩ ከኢትዮጵያ ጋር ሆኖ ልጆቿ የሚገባቸውን ጥራት ያለው ትምህርት እንዲያገኙ አስፈላጊ የሆኑ ቁሳቁሶች እንዲቀርቡላቸው በኩራት ይሰራል፣ በማለት የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎችን እናሰማለን። ሰሜን ኮሪያ ዩናይትድ ስቴትስ ሊደርስ የሚችል ኑክሌር ጦር መሳሪያ የመስራት አቅም የላትም ሲሉ የዩናይትድ ስቴትሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የሚሆን ነገር አይደለም ነው ያሉት ትራምፕ ትናንት፣ ሰኞ በትዊተር በት አስተላለፉት ቃል በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረና እርሳቸውም እየተመረመሩ መሆናቸው ተሰማ። ለሶስት ሰዓት የዘለቀ ምርመራ ነው እየተደረገው በጠቅላይ ሚኒስትር ነታንያሁ ላይ። ዋናዎቹ የሶሪያ ተቃዋሚዎች ቡድኖች በሰጡት መግለጫ ሩሲያ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይካፈሉ አስታወቁ። ምክንያት ጥቂት ቀናት ብቻ የሆነውን የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ። የቱርግ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለት ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለውን ተጠርጣሪ ሰው ቪዲዮውን ይፋ አድርገዋል። የቱርክ ምክትል ጠቅላይ ሚኒስትር ኖማን ኩርቱሉሙስ በተናገሩት ቃል ቀደም ሲል ከታሰሩት ሁለት የውጭ አገር ዜጎች በተጨማሪ ስምንት ሰዎችም ትናንት በቁጥጥር ስር ውለዋል። ቫልፓሬዩሶ በምትባል የቺሌ የወደብ ከተማ የተነሳ ሰደድ እሳት አንድ መቶ ቤቶችን አቃጥሎ 19 ሰዎች ሰዎችን አቆሰለ። አራት መቶ የሚሆኑትን ደግሞ ከቤት ንብረት አባሯል። ዜና በቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም ዝህ ላይ ያበቃል። አስተናጋጆች ሰለሞን ክፍሌና አዲስ አበበ ለን ነገ በሶስት ሰዓት እስከምንገናኝ ደህና ደሩ ብለን ቦታውንና መስመሩን ለትግርኛ ፕሮግራም አዘጋጆች እንለቃለን።

In the holla, the muda holla, the holla, the holla, the holla, the holla, the